አንድነትና መኢአድ ትናንት እሁድ ባህር ዳር ውስጥ ባካሄዶት ሰላማዊ የተቃውሞ ሰልፍ ምክትል አስተዳዳሪው ከስልጣናቸው እንዲነሱ መጠየቁን የአንድነት መሪ ተናግረዋል። ምክትል አስተዳዳሪው ተናግረዋል የተባለውን የጥላቻ ንግግር ማስተባበላቸውም ይታወሳል። መለስካቸው አመሀ ዝርዝሩን ልኮልናል። የአንድነት የዲሞክራሲና ፍትህ ፓርቲ ፕሬዚዳንት አቶ ግዛቸው ሽፈራው ለቪኦኤ ዛሬ እንደገለጹት ሁለቱ ፓርቲዎች በባህር ዳር ከተማ ያካሄዱት ሰላማዊ የተቃውሞ ሰልፍ የታለመለትን ግብ መጥተዋል። የሰልፉ ዋና ዓላማ ቀደም ብሎ አንድነት በሰጠው ይፋዊ መግለጫ እንዳመለከተው የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ አለምነው መኮንን በአማራ ሕዝብ ላይ አድርገዋል የተባለውን የጥላቻ ንግግር መቃወም ነበረ። በአቶ ግዛቸው አገላለጽ ሰልፉ እጅግ ደማቅና ሰላማዊ እንደነበረም ያባራሉ። የካቲት 16 ቀን ከአንድነት ፓርቲ ጽህፈት ቤት ተነስቶ ህዝቡ በከፍተኛ ድጋፍና በከፍተኛ ተሳትፎ በቁጥርም የብዙ ሰዎች ግምት ከሰባት ከሰማኒያ ሺህ እንደሚሆን ተገምቷል። ህዝቡም ይህንን ሁኔታ ተረድቶ የክልሉ ምክትል አስተዳዳሪና የባዴ ጽፈት ኃላፊ እንዲነሱ የሚል ጥያቄ አቅርቧል። የሰልፈኛውን ብዛት በተመለከተ አቶ ግዛቸው የሰጡትን ግምት ግን የክልሉ ፖሊስ እጅግ የተጋነነ ነው ሲል ለቪኦኤ በስልክ ገልጿል። ይህን ቃል የሰጡኝ የፖሊስ ኃላፊ ግን ስማቸውንም ሆነ የኃላፊነት ስፍራቸውን ለመጥቀስ አልፈቀዱልኝም። አቶ ግዛቸው ለቪኦኤ እንዳስታወቁት ሰልፈኛው የጥላቻ ንግግር አድርገዋል የተባሉትን ምክትል አስተዳዳሪውን አቶ አለምነው መኮንንን ከሥልጣን ወንበራቸው እንዲነሱም ጠይቀዋል። ይሄ ስድብ የማይገባ ሕዝብ የማዋረድ ስለሆነ እንደዚህ ያለው አመራር ከብአዴን አመራርነት እንዲነሳና እንዲሁም ከመንግስትም ኃላፊነቱ ተነስቶ ይቅርታ እንዲጠይቅ ነው። ይሁንና አቶ አለምነው መኮንን አድርገዋል የተባለውን ንግግር በኮምፒውተር የተቆረጠና የተቀጠለ እንጂ ከእሳቸው አንደበት ያልወጣ እንዳልሆነ ለአማራ ክልል ሬዲዮና ቴሌቪዥን ድርጅት በሰጡት ቃል አስተባብለዋል። አልኩት የተባለው ሀሳብ መሰረተ ቢስ ክስ ነው። እኔ ማንና የማን ሁኜ ነው የራሴን ብሔር ዝቅ የሚያደርግ ሀሳብ የምናገረው? የወጣውበትን ብሔር ዝቅ የሚያደርግ ሀሳብ እንዴት ሊሰጥ ይችላል? እንዴት ሊገመት ይችላል? አቶ ግዛቸው ሽፈራው የባህር ዳር ከተማን ፖሊስና የትራፊክ ፖሊስ አባላትን ሰልፉ በሚገባ ስርዓት እንዲካሄድ ላደረጉት ድጋፍ በእጅጉ አመስግነው ከባህር ዳር አካባቢ ወደ ሰልፉ ሊመጡ የነበሩ የድርጅቶቹ አባላትና ደጋፊዎች በመታሰራቸው የወረዳዎችን ባለስልጣናት ሕገ ወጥ ባሉት ድርጊታቸው ወቅሰዋቸዋል። በዚህ ሰልፍ እንዲሳተፉ ከይልማና ዴንሳ፣ አዴት፣ ከፍኖተሰላም ሰላም፣ ከመርዓዊ፣ ከአዲስ ዘመን እና ከባህርዳር አካባቢ ካሉ ወረዳዎችና ከተሞች ሊንቀሳቀሱ ያሰቡትን ሰዎች ከአርብ ጀምረው አርብና ቅዳሜ አስሯቸው ነበረ። በአንድነት ፕሬዝዳንት አባባል አቶ አለም ነው መኮንንም ሆነ ሌሎች ህገ ወጥ ድርጊት ፈጽመዋል ያሏቸውን የመንግስት ከፍተኛ ባለስልጣናት ድርጅታቸው በህግ ፊት እንደሚያቆማቸውም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። አድማጮች ባለፈው አርብ ምሽት ዝግጅታችን የአማራው ክልል ምክትል ፕሬዚዳንት አቶ አለምነው መኮንን የሰጡትን ማስተባበያ ለአሜሪካ ድምፅ ሬዲዮ እንደሰጡ አድርገን መግለጻችን ስህተት ነው፣ ይቅርታ እንጠይቃለን። መግለጫውን የሰጡት ለአማራው ክልል መገናኛ ብዙሃን ነበር። ወደ ሌላ ዘገባ እናልፋለን። ከሱዳን መንግስት ጋር ይደረጋል ስለሚባለው የድንበር መካለል መንግስት ግልጽና ልዩ መግለጫ እንዲያወጣ መድረክ ጠየቀ። መጪው ምርጫም በህዝብ ዘንድ ተቀባይነት እንዲኖረው የፖለቲካ ምህዳሩን የሚያሰፋ ድርድር እንዲደረግ አሳሰበ። ይህ በእንዲህ እንዳለ አንድነት በተባለው የመድረክ አባል ድርጅት ላይ እገዳ ሲጥል የሲዳማ አርነት ንቅናቄን ደግሞ በአባልነት ተቀበለ። የዚህንም ዝርዝር መለስካቸው አምሃ ያደርሰናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ባለፈው ቅዳሜ ባካሄደው ዘጠነኛ መደበኛ ጉባኤው ማጠቃለያ ባወጣው የአቋም መግለጫ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በሰጡት ጋዜጣዊ መግለጫ የኢትዮጵያንና ሱዳንን የድንበር ማካለል በተመለከተ ያሳለፉት መልእክት የተድበሰበሰና ግልጽ ያልሆነ ነው ሲል ያጣጥለዋል። ከአካባቢው ነዋሪ ህዝብ የተገኘ ነው ያለውን መረጃ መሰረት በማድረግም የድንበር ማካለል ተግባር እየተከናወን እንደሆነ ይጠቁምና መግለጫው መንግሥት ማድረግ አለበት ያላቸውን እርምጃዎች ዘርዝረዋል። መግለጫውን በንባብ ያሰሙት የመድረክ ጸሐፊ አቶ ገብሩ ገብረ ማርያም የድንበር ማካለሉ ጉዳይ የሀገር ሉዓላዊነት ጉዳይ ስለሆነ ለህዝባችን ትክክለኛውና በመሬት ላይ ያለው እውነታ በግልጽ በተብራራ ሁኔታ በአስቸኳይ ልዩ መግለጫ እንዲሰጥበት፣ ለወደፊቱም እንዲህ አይነቱ ጉዳይ ከህዝብ ተሰውሮ የሚከናወን ጉዳይ ስላልሆነ ለህዝባችን አስቀድሞ ግልጽና ተአማኒነት ያለው መረጃ እንዲደርሰው እንዲደረግ። በድንበሩ ድርድር ላይም ሆነ ከዚህ ጋር ተያይዘው ለሚነሱ ጥያቄዎች መድረክ ምን ተጨባጭ መረጃ በእጁ እንደያዘ ከጋዜጠኞች ጥያቄ ቀርቦ ነበረ። የመድረክ አመራር አባላት ከአካባቢው ነዋሪዎችና ከማኅበራዊ ድረገጾች ከሚያገኟቸው መረጃዎች ሌላ ድርጅቱ በስፍራው ተገኝቶ ያደረገው ጥናትም ሆነ ያሰባሰበው መረጃ እንደሌለ ገልጸዋል። በተለይ የአቶ ገብሩ አስራት እንዳስረዱት ኢህአዴግ በሉዓላዊነት ጉዳይ አይታመንም። ዋናው ነገር ምንድን ነው? ኢህአዴግ በዚህ በሉዓላዊነት ጉዳይ የማይታመን ድርጅት እንደሆነ አውቃለሁ። የኤርትራን ጉዳይ እንዴት እንደወሰነው፣ የአሰብን ጉዳይ፣ የባድመን እንዴት እንደቋጨው እናውቃለን። አሁን ደግሞ ድርድር እያደረጉ እንደመሆናቸው ምንም ብዙ ጊዜ የሚነገር ነው። በውስጠ ታዋቂም ነግረውታል እኮ። ጠቅላይ ሚኒስትሩም ተናግረውታል። ምንድን ነው ያሉት? የአጼ ምኒልክን ስምምነት መሰረት አድርገን ድሮ የነበረው ነው እንጂ አንድ የተለየ ስምምነት አላደረግን ነው ያሉ እንጂ ስምምነት ድርድር ላይ እንዳሉ የታወቀ ነው። አቶ ገብሮ አክለው እንዳስረዱትም በተያዘው የኢትዮጵያና ሱዳን የድንበር መካለል አስቸጋሪ ጉዳይ የጉዌን መስመር እየተባለ የሚታወቀው እንግሊዛዊ ሻለቃ ጉዌን ያሰመረው መስመር እንደሆነ ይጠቅሳሉ። መስመሩን የኢትዮጵያ መንግሥት ከተቀበለው ለኢትዮጵያ ትልቅ ጉዳት እንደሆነም ይናገራሉ። አደገኛ ነገር ስለሆነ ሕዝቡ ይወቀው። ኢህአደግ የሚያደርገው በሙሉ ለሕዝብ ይፋ ይሆን ይገለጽ ነው ያን ያለ ነው እንጂ እንዲሁ አይደረግም። የተደረገ የለም የሚል ነገር የለንም። እየተደረገም ነው ተጨባጭ ግን ስምምነቱ ግን ይሄ በሚስጥር ስለተያዘ ምን ሰጥተዋል ምን አልሰጡም የሚለው ነገር ግን ያለን ሆኖ አይታየኝም የለንም መድረክ በመግለጫው ላይ ሌላው ያተኮረበት ጉዳይ ህገ መንግስቱ በሚፈቅደው መሰረት ህጋዊና ሰላማዊ ትግል በማድረግ ላይ የሚገኙ ተቃዋሚ ፓርቲዎች መሪዎችና አባላት በየጊዜው ለስርዓት መዳረጋቸውን በተመለከተ ሲሆን ይህም በአስቸኳይ እንዲቆምና የታሰሩ የፖለቲካ እስረኞች ያላቸውን መንግስት በአስቸኳይ እንዲፈታ ጠይቋል በሚቀጥለው ዓመት የሚደረገውን ምርጫ በህዝብ ዘንድ ተቀባይነት እንዲኖረው ከተፈለገ መደረግ አለባቸው ያለውንም የመድረክ ሊቀመንበር ዶክተር መረራ ጉድና ዘርዝረዋል። ከ97 ምርጫ ጀምሮ አንድን ምርጫ ነጻና ፍትሃዊ የሚያደርጉ አንድን ምርጫ ተአማኒ የሚያደርጉ አንድን ምርጫ የህዝብ መብት ፍላጎት እንዲያንፀባርቅ ለማድረግ የሚያስችሉ ሁኔታዎች ላይ በተለይም የፖለቲካ ምህዳሩ ሰፍቶ ሁሉም የሀገሪቱ የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ህጋዊና ሰላማዊ በሆነ መንገድ ለመንቀሳቀስ የሚችሉበት ሁኔታዎችን እንዲፈጥር ደጋግመን ስንጠይቅ ነበር። አሁን ዛሬም ጠይቀናል። መልስ እስክናገኝ ስንጠይቃለን። በተቀረ ግን ትግላችን እንቀጥላለን። የመድረክ ዘጠነኛ መደበኛ ጉባኤ ውሳኔ ከሰጠባቸው ጉዳዮች አንዱ የሲዳማ አርነት ንቅናቄ ሲያንን በአባልነት መቀበል ሲሆን በአንጻሩ ደግሞ አንድ አባል ድርጅቱን አንድነት ለዲሞክራሲና ለፍትሕ ፓርቲን አንድነትን ለጊዜው እገዳ ጥሎበታል። በአንድነት እግዱ የተጣለበትን ምክንያት የመድረክ ጸሐፊ አቶ ገብሩ ገብረ ማርያም ማብራሪያ ሰጥተውበታል። የዛሬው ውሳኔ ለሕዝባችንም ለአንድነት አባላትም ለሌሎች የፓርቲ አባላትም ግልጽ መሆን ያለበት እነዚህ አለቆቻቸው ሰሞኑን የሰጧቸው መግለጫዎች መድረክን በሚመለከት የሰጧቸው መግለጫዎች የፓርቲው ስራ አስፈጻሚ ውሳኔ አይደለም ነው ያሉ እዚህ የመጡት የአንድነት ተወካዮች። እንግዳውስ የፓርቲው ስራ አስፈጻሚ ውሳኔ ካልሆነና የግለሰቦች ከሆነ ይሄንኑ ድርጅታዊ ተቋማዊ መግለጫ ስጡበት ብለን ነው። በዚህ ስምምነት ነው የወጡትና ነገ ይሄን መግለጫ ከሰጡ ተነጎዳ መድረክ ውስጥ ናቸው። የዛሬ ሳምንት ከሰጡ ከዛ በኋላ መድረክ ውስጥ ናቸው። በዚህ መልኩ ብትረዱልን። የአንድነት ፕሬዚዳንት አቶ ግዛቸው ሽፈራው ይህን እርምጃ አልተቀበሉትም። በእርሳቸው አመለካከት አሁንም አንዳንድ የአንድነት የአመራር አባላት ሰጡ የተባለው መግለጫና ሀሳብ መድረክን ለማጠናከር ይበጃል ብለው ያምናሉ። እኛ ይህንን መድረክን ለማሻሻል ያሳየነውን የሰጠነውን ሪፖርት መርምሮ በአገራዊ አመለካከት የተሻለ መፍትሄ እንደማስገኘት ይልቅ ወደ ግዳ ማዘንበሉ ለእኛ አግባብነት ያለው ሆኖ አላገኘነውም። አሁንም እኛ መድረክ እንጠናከር እንፈልጋለን። ለዚያም ጥንካሬ የሚያዋጣው ውህደት ስለሆነ አሁንም የመድረክ አባል መዋሃድ የሚችሉት እንዲዋሃዱ ጥሪ እናቀርባለን። ለዚህም ሰፊ ድጋፍ እንሰጣለን። አቶ ግዛቸው ይህ የግል አስተያየታቸው እንደሆነም ገልጸው ድርጅቱ በሚወስደው አቋም ላይ ወደፊት እንደሚነጋገርበት አስታውቀዋል። መድረክ ከመቀናጀት እስከ ግንባርነት የዘለቀ ሲሆን ከዚህ ባሻገር የሚሄድበት መንገድ አባል ድርጅቶችን በከፍተኛ ደረጃ እያነጋገረ እንደሆነ በዘጠነኛ ጉባኤ የወሰነው ውሳኔ በበቂ ሁኔታ የጠቆመ ሳይሆን አይቀርም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ